በሊባኖስ ዋና ከተማ ቤይሩት ወደብ አቅራቢያ የነበረ አልሙኒየም ናይትሬት የተባለ ኬሚካል በፈጠረው ፍንዳታ ብዙዎች ሲሞቱ በርካታዎች ለአካል ጉዳት መዳረጋቸውንና ከፍተኛ የንብረት ውድመት መድረሱንም ዘገባዎች አመልክተዋል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሊባኖስ በተለይም ቤይሩት ከተማ ይኖራሉ ተብሎ ይገመታል። እዚያ የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ከክስተቱ በኋላ ምን እየሰራ እንደሆን ወደ ቆንስል ጄኔራሉ አቶ ተመስገን ኡመር ደውለን ጠይቀናል። እያደረግን ያለ ነው። የሆስፒታሎች አካባቢ ላይ ከኢትዮጵያን ኮሚኒቲ ጋር እየሰራን ያለ ስራ አለ። ኢትዮጵያን ኮሚኒቲ የተለያዩ የኔትወርክ ቡድኖች አሉ። በዛ አማካይነት ጉዳት ያለባቸው አካባቢ ላይ ያገኛችሁት ላሉ ይለናል። ኢንፋክት መንገድ ላይ ብዙዎች ዊንዶ ሻተር አድርገው እየተሰበረ መንገደኛ የተጎዳ አለ በረንዳ ላይ የቆሙ የሀገሩ ዜጎች ብዙ ሰዎች ተጎደዋል። ባለማወቁም ሊሆን ይችላል ለቀይ መስቀል ሳይደውሉ ዝም ብሎ ቤታቸው ውስጥ የተቀመጡ እና ተጎተናል እንደዚህ እንትን ማለት አልቻልኩም ያሉ ሰዎች አሉ። እነዛ ወደ ሕክምና ማዕከላት እንዲሄዱ እያደረግን ነው ያለ ነው። ጠቅላይ ሚኒስትር አብይ አህመድ በቤሩት በተከሰተው ፍንዳታ ክፉኛ ማዘናቸውን ኢትዮጵያውያኑም በዚያ ከሚገኘው ቆንስላ ጋር ግንኙነት እንዲፈጥሩ ጠይቀዋል። በጉዳዩ ላይ የውጭ ጉዳይ ሚኒስቴር መረጃ እንዲያጋራን ወደ ቃል አቀባዩ አምባሳደር ዲና ሙፍቲ ደው ብለን ጠይቀናቸዋል ገና ኢንፎርሜሽን ንክን እያደረግን ነው አክቹዋሊ ክስተት ነበረ ፍንዳታው ላይ ኢትዮጵያኖች ፕክት ናቸው አደለ የሚለውን ኮሚኒኬት እያደረግን ነው እያጣሩ ይሰጡናል ሲሰጡን ወደ ፕን እናደርገዋለን እስካሁን ምንም ነገር የለም ማለት ነው የለም አላገኘንም እስካሁን በቤይሩት የኢትዮጵያ ቆንስል ጀኔራል የሆኑት አቶ ተመስገን ዑመር ለዲብሊዩ በስልክ እንዳረጋገጡት እስካሁን ሰባት ኢትዮጵያውያን ቀላል ጉዳት ደርሶባቸዋል መረጃዎችንም በየህክምና ተቋማቱ እያጣሩ መሆኑንም ነግረውናል አደጋው መሀል ከተማ የተከሰተ ባለመሆኑም ከዚህ የላቀ ጉዳት እንዳያደርስ አድርጎታለን ብለዋል። ሰባት ሳይሆን መጠነኛ ጉዳት የደረሰባቸው አሉ። እስካሁን ድረስ ባገኘነው መረጃ ሁለት ሚስሪስ የሆነ ጉዳት የደረሰባቸው አለ። አንድ ሌላ ምናልባት ሞተል አልሞተ የሚለውን ነገር ትክክለኛ መረጃ ስክናገኝ ያለው ሁኔታ ይሄ ነው። ዋና ወታ ሲሆን የነበረው መተለያዎች ውስጥ ያሉ ናቸው። እነሱ ያው ሰላም ናቸው። ብዙ ሰው ሊቆስል ሊሆን ይችላል። አካባቢ ላይ ባለው ክሊኒክ ወይ የሆነ ነገር ሄዶ መድኃኒት አግኝቶ ወደ ቤቱ የተመለሰ ሊኖር ስለሚችል ቁጥሩ እንትን ሊሆን ይችላል ግን አሁን እኛ ያገኘነውን ነው። ከኮሚኒቲ ከራብረን እየሰራን ነው የሚለው ነገር ነው ሊነግር የሚችለው ይሄ ነው ያለው ነ ፣ ስለዚህ እስካሁን የተረጋገጠ የሞተ ሰው ኢትዮጵያዊ የለም ማለት ነው። የተረጋገጠ የለም ግን እንትን እያለ ምክንያቱም ከሌላኛው ሀገርም መንግስት በኩል ማድረግ ይችላለ። ግን ኢትዮጵያን ሞቷል የሚል ነገር አንድ ብሏል ግን የተረጋገጠ አደለም። ምክንያቱም ከሁለቱም ሳይት ማረጋገጥ እንቻላለን። አጠቃላይ ሀገሪቱ ላይ ምን ያህል ኢትዮጵያ ይኖራል? ከተማዋ ላይስ፣ በተለይ ደግሞ ጉዳቱ የደረሰባት ምን ያህል ይኖራል? አጠቃላይ ሊባኖስ ውስጥ ከሶስት መቶ አመታ በፊት ሊኖሩ ይችላሉ ተብሎ ነው የሚታስበው። ሀገሪቱም የሚገኘው መረጃ የሚያመለክተው እንደዛ ነ የቆየ ነው። በምስራቃዊ የሜዲትራንያን የባህር ዳርቻ የምትገኘው ኤሲያዊቷ ሀገር ሊባኖስ አብዛኞቹ ዜጎቿ የሚኖሩት በርዕሰ መዲናዋ ቤይሩት ከተማ ነው። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።